ኢትዮጵያ ውስጥ ስትኖሩ ሕይወታችሁን ፈጽሞ የሚያከብደው የሚያጨልምባችሁ ነገር ቢኖር አንደኛው ነገር ቢኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ካለባችሁ ማለትም አፍቅሯት፣ ተከተሏት፣ ውደዷት ማ አይደለም። ነገር ግን የእናንተ ሃይማኖትም የማይፈቅደውን የሌላውም ሃይማኖት የማይፈቅደውን የሚጠየፈውን ጥላቻ የኦርቶዶክስ ቤተክርስቲ እጭ ምናምና ምትሉ ይነት ጥላቻ ካለባችሁ በገዛጃችሁ ማበዳችሁ። ለራስ ብዬ ነው ምነግር ማለት በቃ ትጨልላለ በቃ ማለት ለራሱ እኮ ነው። ይኸውልህ ምትለብሰው፣ ምትጽፈው፣ ምታነበው፣ ምትመለከተው፣ ምታየው፣ ባህል፣ ባህሪ፣ ስምክ፣ ማንነት፣ የኢትዮጵያ ታሪክ ብለ የምታወራው ነገር ራሱ እንዳለ ወይ ከኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ነው የመጣው ሙዚቃ ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ኮንትሪቢዩት ያደረገችው ነገር አለ። እመነኝ እመነኝ፣ እንደዛ ስለ እመነኝ በቃ እውነት ነው። ቤተክርስቲያኗ ስር ብዙ የተሰሩ በጣም የሚደባብሩ ነገሮች ታሪኮች ምናምን አሉ። ነገር ግን ደግሞ ቤተክርስቲያኗ ለሀገር ከዋለችው ውለታ ሀገር ስታስቀምጠው በጣም ትንሽ ይሆናል። ትንሽ ገብቷል። ጥፋቱ ከጥሩነቱ ጋር ስታወዳደረው ትንሽ ይሆናል። ስለዚህ አይመጣም። ስለዚህ እኔ ምን ለማለት ነው የመጣሁት፣ ጥላቸው ጥላቸው ፍቅራዊ ጥላቸውን ብንተው ሰውን እየተመለከትን ደግሞ ከቤተክርስቲያኗ ጋርም እልህ ባንገባ ሰው ሌላ ቤተክርስቲያኗ